Voice of America. አቤት አቤት። ጤና ይስጥልኝ። እንደምንድን ኖት? እንደምን አለ አቶ ሰሎሞን። ሰሎሞን ደህና ነኝ እግዚአብሔር ይመስገን። ሰላም ኖት ወይ? በጣም ደህና ነኝ። ምን ልታገዝ? በቅድሚያ በአጠቃላይ የመላ ኢትዮጵያ አንድነት ድርጅት ምንድን ነው ያለው አቋም በትናንትናው የመንግስት እርምጃ ላይ? እንግዲህ በመንግስት መገናኛ ብዙሃን እንደሰማ ነው ወደ አምስት ሺህ ስድስት መቶ የሚሆኑ ጦር ላይ የነበሩ መለቀቃቸውን በሌላ ዜና ደግሞ ዘጠኝ ሺህ ስምንት መቶ የታድሶ ሰልጣኞች መለቀቃቸውን የሚገልጹ ዘገባዎች በመንግስቱ መገናኛ ብዙሀን ተሰምተዋልና ምንድን ነው መኢአድ የሚለው ለዚህ ምላሹ ምንድን ነው ያው መለቀቃቸው አንድ ነገር ሆኖ አንድ ነገር ሆነው ሲሉ ምን ማለት ነው? አዎ ባይታሰሩ መጀመሪያውንም ጥሩ ነበረ። በመለቀቃቸው በጣም ደስተኛ ነን። ግን መጀመሪያም ቢሆን መታሰር አልነበረባቸውም የሚል አቋም ነው ያለ አንድ። ሁለተኛ አሁን የተፈጠረውን ችግር እነሱ መታሰርም ሆነ መለቀቅ የሚፈታው አይደለም። በመሰረቱ ኢህአዴግ ስርነቀል በሆነ ደረጃ ላይ ያለበትን ችግር አልፈታም። እና ይሄ የተዳፈነ እሳት እንጂ የእነዚህ ሰዎች መለቀቅ ነገሮችን የሚያበርድ እንዳልሆነ ነው እኛ እንግዲህ ግምት ውስጥ ያስገባ ነው። ምንድን ነው ይሄ ስር ነቀል የሚሉት እርምጃ? ምን አይነት ስር ነቀል እርምጃ መውሰድ አለበት ብላችሁ? የፖሊሲ ለውጥ ነው የሚያስፈልገው? አቶ ሰለሞን አሁን አማራ ክልልም በለው ኦሮሚያ ክልልም የተነሱ ጥያቄዎች ተድበስብሰው ታለፉ እንጂ እስካሁን ድረስ የተሰጠ መልስ የለም። በተወሰነ መልኩ አሁን ምንድን ነው ሚኒስትሮችን በመሾምና በመሻር ችግር ፈትቻለሁ የሚል እንትን አይነት ነገር አለ። ጥልቅ ተሀድሶ አድርጌያለሁ ነው የሚባለው። ጥልቅ ተሀድሶ ምን እንደሆነ አሁን በተጨባጭ የታየ ነገር የለም። እነዚህም ሰዎች መጀመሪያ መጀመሪያውኑ በግፍ ነው የታሰሩት። አሁንም ደግሞ ያው መለቀቃቸው፣ በእርግጥ ሰው መታሰሩ ለእኛ ደስ አይለንም። በሰው ላይ ችግር ጉዳት መድረሱ ደስ አይለንም። እኔ ያው መታሰርም አልነበረባቸውም። እስከታሰሩ ድረስ ግን መለቀቁ ጥሩ ነው ከዛ ውጭ ግን የነበረውም አሁንም ያለውን የተዳፈነውን እሳት ወይም ደግሞ ችግር ያደግ እየፈታ አይደለም የሚል አይነት አቋም ነው ያለ። እኛ ታስረው የነበሩት ሰዎች ስህተት ሰርተናል ማለታቸውን እና የአቋም መግለጫ ማውጣታቸውን ነው የመንግስቱ መገናኛ ብዙኃን የተናገሩት። ጠቅላይ ሚኒስትሩም የተናገሩት ጥልቅ ተሐድሶም ማድረጋቸውን ነው የተናገሩት። እና ምን ማለት ነው ይሄ በእስረኞቹ ወይም በእነዚህ ሰዎች ውስጥ ተካሂዷል የተባለው ጥልቅ ተሐድሶ ምን እንደተደረገላቸው፣ በምን አይነት ተሐድሶ ውስጥ እንዳለፉ በቅርብ ተከታትላቸው ያወቃችሁት ነገር አለ? እኮ የተለመደ ኢህአዴግ የብልጠት አካሄድ እኮ ነው። ምን ዛሬ እኮ ዛሬ ብቻ ምን ዜና እንደ እንግዲህ ዜና ሳይ እስር ቤት የታጎረ ህዝብ ይሄንን አድርግ አለበለዚያ አትፈታም ከተባለ የግድ ለመፈታት ሲል የሚያደርገው እንትን ከልብህም፣ ይሁን ከልብህም ባይሆን እሺ ብለህ ነፃ ለመውጣት የምታደርገው ድርጊት እንዲህ ይሄ ከልብ የተደረገ ንሳ እንዴ? ብዙ ምሳሌዎች በቅንጭት በክምጭት ጊዜ እኮ ይቅርታ ጠይቀናል ተብሎ የተወጣበት ወቅት ነው ያለው። እኔ ለምሳሌ በዛን ሰዓት ጭፍራ ነበር የታሰርኩት። እና ምንድን ነው ይቅርታ ጠይቁና ውጡ ነበር የተባልነው። ዘብታ ምንድን ይቅር ምናት ተ ክርክር ውስጥ ነው የተገባው። ስለዚህ ይሄ የተለመደ የኢህአዴግ ባህሪ ስለሆነ ሆን ተብሎ ለፖለቲካ ፍጆታ የተደረገና እስረኞቹም የግድ ይሄንን ካላደረጋቸው አትፈቱም ከሚል አንጻር የተፈጸመ ድርጊት እንጂ በትክክል በጣም እርግጠኛ ሆኜ ነው የምነግርሽ እስረኞቹም ሙሉ በሙሉ ይህንን ጥፋት ሰርተናል ብሎ አምነውበት እንደማያደርጉት እኔ መቶ በመቶ አምናለሁኝ። ስለዚህ ይህም ደግሞ ጥቅ ሌላው እዛ ምንም እንኳኛ ተከታትለን እንትን ባንለው የሚሰጠው ከልምድ እስካሁን ድረስ ከምናውቀው ልምድ የሚሰጠው የኢህአዴግ የፖለቲካው ፖሊሲው በመሬቱ ዙሪያ፣ በዲሞክራሲ ዙሪያ፣ በሁሉም ዙሪያ የኢህአዴግ ፖሊሲዎች በቃ ለኢትዮጵያ ጥሩ ናቸው የሚል አይነት మేట ఓర్డర్ ముండియ్ గ్రేస్ సౌండ్ సర్ కో యమాసమన్ స్రాంజీ బతుకక డెమోక్రసీ ఏ భోనే మెల్కు እየተከራከርክበትና እየተማመንክበት የምትሄድበት አይነት እንትን አይደለም። በጣም ይህን እርግጠኛ ሆኜ ነው የምነግ ከምንድን ማቀዋለ እየተሰራ ያለው እነዚህ የተለቀቁ ሰዎች ትናንት አይደገምም የሚል በአቋም መግለጫ ላይ መናገራቸው ተሰምቷል። አይደገምም የሚል ከናቴራም ለብሰው ነበረ በዛ ቦታ ላይ ተሰብስበው የነበረው እና ምን ማለት ነው አይደገምም ማለት እንዴት ነው? እናንተ ከአሁን በኋላ አንረብሽም፣ ከአሁን በኋላ ወደ እንትን አንገባም ብላችሁ በሉ ተብሎ የተደረገ ይሄ። ራሱ ቅድም ያልኩህ ጠመቃ አይቱ ናት ይቺ ጠመቃ ገብቷል አይደለ? ልክ እንደ በጸበል ፈውስ እንደሚገኘው አይነት ነገር ነው እና ራሱ ከዚህ ቃል ምንድን ነው የምትረዳው? በህዝቡ ላይ ከፍተኛ የሆነ ፍርሃት አለ ማለት ነው። እኔ የተረዳሁት እንደዚያ ነው። እንደውም በጣም ቢገርምህ አንተ ቀደም ከኝዚ ላነሳት ነበረ። ከአሁን በኋላ እንደ ይል የመብት ጥያቄ አልጠይቅም በል ነው ሌላ ምን እንትን አለው ሰለሞን። ግን በሌላ በኩል ደግሞ ጠቅላይ ሚኒስትሩ ተናግረዋል። ጥያቄ አይኑራችሁ ማለት አይደለም። ተናገሩ፣ ጠይቁ። ግን በአመፅ በጉልበትና በሁከት መጠየቅ ዋጋ ያስከፍላል ብለዋል። ሀያ አምስት ዓመታችን እኮ ነው ሰለሞን፣ ኢህአዴግና እኛ እንተዋወቃለን። ዲሞክራሲ አለ ይለዋል ወደ ሰልፍ ወይም ደግሞ መብት የላስከበበ ስጦጣ ትኮረኮማለን መልካም አስተዳደር ትባላለች። ይሄ ህዝብን ትኮረኮማለ እና ምን የተለወጠ ነገር በባህሪ እኮ ተዋውቀን፣ አሁን ጠቅላይ ሚኒስተሩ አሉ አላሉ ከቃል የዘለለ መሬት ላይ የሚወርድ ቅንጣት ታህል እንትን ነገር አይኖርም። እን ቆይስ የህዝብ መሰሪያ ይዞ ተወጥቶ እንዳ አልተዋጋም እኮ የመብት ጥያቄ ሲጠይቅ ነው በአብዛኛው እየታፈሰ የገባው። ስለዚህ መልሶ እንደት አድርጎ ነው አሁን እንጠይቅ የሚደረገው። ስለዚህ ጠቅላይ ሚኒስትሩ ተናገሩም አልተናገሩም ለእኔ አይሞቀኝምም አይበርደኝም። የእናንተን ስህተት ተናግራችኋል ብለው ነበር ጠቅላይ ሚኒስትሩ። እና በእሳቸው በኩል ደግሞ በመንግስት በኩል አለ የሚሉትን ስህተት ነው ያሏቸውን ነገሮች ዘርዝረዋል። የእናንተ ስህተት እንዴት ነው እናንተ የምትገነዘቡት ይሄንን? እና ከዛ በኋላ ደግሞ በመንግስት በኩል አለ ያሉትን ስህተት ሲናገሩ እነዚህን ሁለት የስህተት አይነቶች ሚዛን ላይ አስቀምጣችኋቸዋል። እናንተ እንደ ተቃዋሚ ፖለቲካ ፓርቲ እንግዲህ በስህተት ደረጃ ላይ ዞሮ ዞሮ ፊቱን ጀምሮ ጣት የሚቀሰርበት ይኸው ተቃዋሚ ፓርቲ ነው። እኛ በሚዛን ደረጃ ላይ አላነጻጸር ናቸው። ምክንያቱም እኛ ጋ አርብ የሚባል ስህተት ለእኛ ግልጽ አይደሉም። ይሄ የሁከት የአመፅ ያሉትስ ጉዳይ እኔ እኮ ነገርኩህ ሰለሞን ይኸውልህ ህዝብ መብቱን ሊጠይቅ ወጣ እንጂ አመፅ ላነሳሳ ብሎ አልወጣም እንደ እኔ ብዙ ብዙ ነገሮች እኮ መነጋገር እንችላለን አንድ ሁለተኛ ቆይ ሰላማዊ ሰልፍ ስለ ወጣ ነው እንደ አመፅ የምትለው የመብት ጥያቄ ስለጠየቀ ነው እንደ አመፅ የምትለው ባለስልጣን ውረድል ብሎ ስለጠየቀ ነው እንደ አመፅ የምትለው የወልቃይት ጥያቄ ይፈታ ስላለ ነው እንደ አመፅ የምትለው የአዲስ አበባ መሬት በክረምት ቤታ ይፍረስብን ስላለ ነው እንደ አመፅ የምትለው የኦሮሚያን ትን በማስተር ፕላን ደረጃ ላይ ተተኪ ትክ ሳይሰጥ ስላለ ይሄን ነው እንደ አመጽ የምትለው። እነሱ እኮ ይሄንን እኮ ነው አመጽ የሚሉት። እኛ ደግሞ ይሄን የምናየው በተቃራኒ ነው። በመጀመሪያ ደረጃ ላይ ከንብረትን በላይ ከምንም ነገር የሰው ሀብት ይበልጣል እና የሰው ህይወት ክቡር ነው ነው በቃ። ስለዚህ እዚህ ላይ ነው እኮ አልጣጣም እያልን ያለ ነው። ከመንግስት አካላት ወይም ከያዘው አደጋ ጋር በየደረጃው ያሉ አመራር አባላት ማወያየት እንዳለባቸው፣ ድምፅ መስማት እንዳለባቸው እና መፍትሄም መስጠት እንዳለባቸው በጥልቅ ተሃድሶ ውስጥ ማለፍ እንዳለባቸው ኢህአደግ በሀገር ደረጃም ሆነ በሌሎቹ በስሩ ያሉ በውስጡ ያሉ በየክልሉ ያሉ የፓርቲው አካላት ተናግረዋል። ጠቅላይ ሚኒስትሩ ዲሞክራሲን ማስፈን፣ ማወያየት፣ በተለይ ወጣቶችን ችግሮችን መስማት መፍትሄ መስጠት ብለዋል። ከዚያም በላይ

በዲሞክራሲ ጥያቄ ላይ ምን ችግር አለብኝ? እነዚህን ከስር ከመሰረቱ ነጥሶ በማውጣት ደረጃ ላይ ራሱን ማሻሻል ከቻለ እንዳልከው ወደ መፍትሄ ይመጣል። ከዛ ውጭ የምትላቸው ነገሮች ዝም ብለው በአየር ላይ የሚበተኑ የቃላት ጨዋታ ከመሆን በዘለለ ሌላ የሚያመጡትን ለምሳሌ አሁን እንደዚህ እየተባለ በክልልም ደረጃ፣ በዞን ደረጃ የሚገኙ አመራሮች ዙሪያ ላይ በመልካም አስተዳደር በመሳሰሉ ደረጃ ላይ ተሀድሶ እያደረግን ነው። የህዝብ ጥያቄ እየፈታ ነው ባለበት ደረጃ ላይ ሀይቅ ላይ አሁን በርካታ ሰዎች ነው በዚህ ሳምንት የታሰሩት። ኮታበሩ ላይ በጣም በርካታ ሰው ነው የታሰሩ። ያውም እነዚህ አካባቢዎች ምንም አይነት እንቅስቃሴ ያልተደረገባቸው እና በጎን ሰው እየታሰረ፣ በጎን ሰው መከራ እያየ ነው እንደ ጥብቅ ተሀድሶ አቶ ሰለሞን እና ስለዚህ እኔ አሁን አሁን እኔ ኢህአዴግ እኔ እንደው መንገዱን የጠፋበት ነው የሚመስለኝ። ይቅርታ አድርግልኝና እና ለዚህ ሁሉ መፍትሄ ሆነ እኔ ቆም ብለው ራሳቸውን ቢያስቡና እየሄድንበት ያለው አካሄድ ምን ያህል ትክክለኛ ነው ስ ደግሞ ምን ያህል ወደ ኋላ ቀርተናል። በዚህ ደረጃ ላይ የሚመጡ ካልሆነ በስተቀር ችግሩ የተዳፈነ እሳት እንጂ አሁንም የበረደ ሆነው አይታየኝም። እስቲ ምን እንዲያደርግ ይፈልጋሉ ይሄ ፓርቲ? ማን ኢህአዴግን እያልከኝ ነው? አሁን ኢህአዴግን እያልኮት ነው። በመጀመሪያ ደረጃ ላይ እስካሁን የሄዳቸው እንትኖች በነጠረ ሁኔታ ራሱን መገምገም አለበት። ምን ያህል በትክክል ሄጃለሁ፣ ምን ያህል ችግር አለብኝ የሚለውን ያለምንም መሸፋፈን። አዎ ገምግሞ፣ ልክ ነው፣ ልክ ነው፣ ቅድም የዘረዘሩልኝ አሉ። ገምግሞ ምን ውጤት ይዞ እንዲመጣ ነው? ለውጥ ሲባል ጥልቅ ድርድር ነው መግባት ያለበት። በቃ የህዝብን ጥያቄ ለመመለስ እሱ ስለማይችል ብቻውን፣ በተናጠል በሀገር ጉዳይ ያገባኛል ከሚሉት አካላት አንድም ሰው ይሁን በፓርቲም ይሁን በቡድን በግለሰቡም ደረጃ ይሁን በሀገር ጉዳይ ያገባኛል ከሚሉ አካላት በውጭም በሀገር ውስጥም ከሚገኙ በኢትዮጵያ ጉዳይ ላይ ከሚንገበገቡ በህዝብ ከሚያስቡ አካላት ጋር ግልጽና ነፃ የሆነ ቅንነት የተሞላበት ሆደ ሰፊነት የተላበሰ ብልህነትን ያካተተ ውይይትና መተማመን መካሄድ አለበት። እዛ ላይ ነው ትልቅ ኢህአዴግ እኮ ትልቁ ችግሩ እኔ ብቻ አውቃለሁ ነው የሚለው። አሁን ባለፈው ፓርላማ ተቃዋሚዎች ሰንበት ተሰብስበን ሄደን ነበረ። በየሶስት ወሩን ትገኛላችሁ፣ በየሶስት ወሩን ትታረጋላችሁ አይነት ዲሞክራሲን ከኪሳቸው እየቆነጠሩ ሊሰጡ ነው እንጂ የፈለገው በመቻቻል ፖለቲካ የእኛ መርህ ምን እንደሆነ የእነሱ መርህ ምን እንደሆነ እንኳ ወደ የማቻቻል ነው ወደ ድርድር እንኳ አልገባንም እኮ አቶ ስለመን። ስለዚህ ኢህአዴግ አሁንም ምናልባት ይህን በተነስቶበት የነበረውን ሁኔታ ለማስተንፈስ እና ለማብረድ በተረጋጋ ሁኔታ ላይ ነኝ ይበል፣ እንጂ በምንም ተአምር ከድሮ ባህሪውም አልተለወጠም፣ በዛ አካሄድም የሚለወጥ አይደለም። ስለዚህ ተስፋ የሚታያችሁ አለ ወይስ የለም? እንግዲህ እና ዞሮ ዞሮ በሰላማዊ ትግል እስካለ ድረስ ያው በጣም ጠባብም የሆነች ቀዳዳ ብትሆን ያቺን ሾልከን ማለፍ እንዳለብን እናምናለን። ከዚያ ውጭ ያሉ ነገሮች ሁሉ እንግዲህ የትኛው ነው ለዚህ ህዝብ የሚበጀው የሚለውን ስታየው አሁን ከሰላማዊ ትግል ውጭ ያሉ ነገሮች ለዚህ ህዝብ የሚበጁ ሆነው ስላላየ ናቸው። በተገኘቸው አጋጣሚ ሁሉ ለማለፍ እንሞክራለን። በዚህ ማለፍ ዙሪያ ላይ ደግሞ ብዙ የሚያጋጥሙን እንቅፋቶች አሉ። መታሰር አለ፣ መዋከብ አለ፣ ከቤተሰብ መነጠል አለ ወዘተ ወዘተ። እና ግድ አላማ ነው እና በዚህ አላማ የግድ ለማለፍ እንሞክራለን እና እንደው ሌላውን እንኳ ብታይ አሁን ራሱ ተለቀቁ ከምትላቸው ሰዎች እንኳ አሁን እኛ ጋር እሚገርም የምስራቅ ጎጃም ላይ የእኛ አባላት የተወሰኑ ሲለቀቁ አዲስ ዘመን ላይ የታሰሩ ስምንት አባሎቻችን እስካሁን አልተለቀቁም። እብናት ላይ አስር አባሎቻችንና ደጋፊዎቻችን አልተለቀቁም። እስቴ ወረዳ ላይ አንድ አባላችን እንደታሰረ ነው። ስማዳ ወረዳ ላይ አራት አባሎቻችን አልተለቀቁም እስካሁን ድረስ የመያድ የማዕከላዊ ስራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ተጠሪ አቶ ሙሉ ቀን አይናለም እንደውም ነሐሴ ሀያ አራት ከአዋጁ በፊት ታስሮ የክልል ፍትሕ ቢሮ ምንም አያስከስሰው የምንጠቁት ቢል ፖሊስ መጥሶ ወስዶ እንደገና በአስቸኳይ ጊዜ አዋጁ ውስጥ ጨምሮ ብር ሸበቆ መከራውን ሳይከርሞ አሁን ራሱ ዛሬ ወደ እንትናማ ዳንግላ አምጥተውት አሁን እስከ ዘጠኝ ሰዓት ድረስ ፖሊስ የዞኑ ፖሊስ እና የወረዳ ፖሊስ ምን እንደሚመክሯና እስር ቤት ነው ያለው። የያዊ ዞን ነያዝ ተጠሪ የአቶ ተሾመ ተሻለ እንደዚሁ ነው። እና ሌላው ቀርቶ አሁን እነዚህ ህዝብ እንኳ መካከል እኮ ተነጥሎ የቀሩ የሰላማዊ ፓርቲ ታዛዮች ናቸው። ስለዚህ ለእኛ በተገኘችው ክፍተት ሁሉ በተገኘችው አጋጣሚ እየታሰርንም እየተንገላታንም እየተሰቃየንም የግድ የኢትዮጵያን ህዝብ ወዘት ተረጋጋ እንትን ማምጣት አለብን ከሚል አቋም ነው እንግዲህ እኛ እንትን ይሄ ነው። የእናንተ አባላት በየደረጃው እየታሰሩ እንደሆኑ ከዚህ በፊትም ስትናገሩ ነበር። አሁንም ዘርዝረውልኛል። በብሔራዊ ደረጃም ያላችሁት መሪዎች በተለያዩ አጋጣሚዎች እርሶን ራስን ጨምሮ ወከባ፣ ማሳደድ፣ ማስፈራራት እንደሚደርስባችሁ እና ሌሎችም የታሰሩም እንዳሉ ስትገልጹ ቆይታችሁ ይገባቸዋል። እና ለመሆኑ መኢአድ እንዴት ነው በአሁኑ ጊዜ ይሄንን ሰላማዊ ትግል እያካሄድኩ ነው የሚለውን እንቅስቃሴውን እየመራ ያለው በመላ ሀገሪቱ? ዞሮ ዞሮ እንግዲህ በአሁኑ ሰዓት አንደኛ ራሱን የማጠናከር ስራ ነው እየሰራ ያለው። ባለፈው የተወሰኑ የውስጥ ችግር ስለነበረ በመካከላችን እና አሁን አባላትን የማጠናከር ስራ ላይ ነው ያለ ነው። እንደገና ራሱ ይሄ አስቸኳይ ጊዜ አዋጁም ብዙ ነገሮች ወደታች ወደ ህዝቡ ወርደን ስራ እንዳንሰራ ግዶ ስለነበረ በዛም አካባቢ ላይ ማብራሪያ በመጠየቅ ሂደት ላይ ነው ያለ ነው። እነዚህ ሁኔታዎች ካለፍን በኋላ አሁን እንግዲህ ከዞን አመራሮቻችን ከወረዳ አመራሮቻችን ጋር እንግዲህ በአጋጣሚ ማያር ለዚህ የታደበ ነው። ቀደም ሲል ጀምሮ ስሩን እስከ ገጠር ድረስ የሰደደ ፓርቲ ስለሆነ ያንን በማጠናከር ደረጃ ላይ አሁንም በሰላማዊ ትግሉ እንቀጥላለን የሚል እቅድ እየሰራን ያለ ነው እንጂ እስካሁን አሁን እንኳ ወደ ህዝብ አልወረድንም። ለመሆኑ ስንት የእናንተ አባላትና ደጋፊዎች ተለቀዋል? ትናንትና ስንቶቹስ ጉዳያቸው ወደ ፍርድ ቤት ሄዷል? እንግዲህ ባለፈው ለንትም ካቀረብናቸው እንድትፈትሉም ብለን ካቀረብናቸው አስራ ስድስት አባሎች ማነው አመራሮች ውስጥ በዛሬው ሁለት የምስራቅ ጎጃሞቹ እንደተለቀቁ ሰምቻለሁ። እና ሶስት አባላት ማለት ነው ሌሎች በአመራር ደረጃ ነው እየነገርኩ ያለው። ሌሎች እንግዲህ አስራ ሶስቱ አሁን እንደታሰሩ ናቸው ማለት ነው። በደጋፊ በደጋፊና በአባል ደረጃ በጣም በርካቶች ናቸው። ይህንም እስኪ አሁን ስታስቲክሱ እየተሰራ ነው። በእኛ እንትን ወደፊት ምናልባት እንገልጸዋለን እንሰጣቸዋለን እንጂ በጣም በርካታ አባሎቻችን እንደታሰሩ በአባል ደረጃ በአመራር ደረጃ ግን አስራ ስድስት አመራሮች ታስረው ነበረ። አሁን ከነዛ እንግዲህ ሁለቱ ዛሬ ተለቀዋል የምስራ ጎጃሞቹ። ሌሎቹ ግን አሁን እስር ቤት ናቸው፣ ቅድም ከነገርኩ ውጭ ማለት ነው። እነዚህ ጉዳያቸው ወደ ፍርድ ቤት ተመርቷል ከተባሉ መካከል ምን አድርጋችኋል ተብለው ነው ይህን ታውቃላችሁ። አሁን የሚገርምህ የእኛ አባላት አሁን በምትጠይቀኝ ደረጃ ላይ በአብዛኛው የታካባቢ አካባቢ ያሉት መሰለህ። ቤንሻንጉል ጉምዝ በአጋጣሚ ዶኩመንት ይዘው ነበረ አስር ሰዎች አሁን ይሄ ፋሲል ደግሞ ሙዚቃ ሰማችሁ ተብሎ ነው ያሉት። እና በፍርድ ቤት እየተመላለሱ ነው። ኔው ምን የሚለውን ሙዚቃ ነው ምንድን ነው ይሄ አለው? አንድ የቀረርቶ ሙዚቃ ነው ያሉ። ብዙ ሙዚቃ ሲያዳምጥ ሽማግሌስ ሆኑ። ምስራቁ ነጋ ላይ ለምሳሌ እኛ ተጠር ያለ መቶ አለቃ ተስፋ የሚባል እሱ አሁን አንድ ሺህ ብር ተቀጥቶ ነው የወጣው ፍርድ ቤት። እና ምንድን አደረግክ ሲባል በቃ ቆሞ ለምን ሰው ጋር ቆመህ ታየህ? በሚል ነው እና ሌላም በጣም በርካታ ጌዞች አሉ። ዞሮ ዞሮ እኒና የመሳሰሉትን ንትኖች ወደፊት እስኪ እንግዲህ ግ ተጨባጭ የሆነ እንትን ፈርተን፣ ምክንያቱም እኔ ዝም ብዬ በስሜት ብነግርህ አንዳንድ ጊዜ የምንሰጣችሁ ኢንፎርሜሽን ተአማኒ መሆን ስላለበት እና እንደገና የምንሰጣችሁም ኢንፎርሜሽን ደግሞ ክሮስ ቼክ አድርገን ስለሆነ አሁን ይህም በዚህ ዙሪያ ላይ ክሮስ ቼክ ስላላደረግኩት ትልቅ ጥያቄ ለዛሬ ብታልፈኝ። እሺ አቶ አዳነ ጥላሁን የመአድ ዋና ጸሐፊ በጣም አድርጌ ነው የማመሰግነው ለማብራሪያውና ለጊዜው። እሺ እኔም አመሰግናለሁ። እስኪ ሰሞኑን አትጥፉን። አብዛኛው አዎ፣ አንጠፋም። እከታተላለሁኝ እኔም በቅርብ ሰሞኑ። እሺ፣ እኛም ሌሎችን በአጠቃላይ በሀገር አቀፍ ደረጃ ያለውን ምሳ ስክስ እየሰራን ስለሆነ። እሺ፣ እሺ፣ እሺ፣ እሺ። ደህና ሁኑ።